የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽህና ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማው ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የሕዝቡን ሀብት አጋብሰው ስልጣን ላይ የቆዩ እሳቸው እንዳሉት ስግብግቦች ጥቂቶች ናቸው። ጂል ክሬግ በስፍራው ነበረች። የላከችውን ተከታይ ሪፖርት ሰለሞን ክፍሌ ይዞ ቀርቧል። አቡነ ፍራንሲስ በናይሮቢ ካንጌሚ እየተባለ በሚጠራው ቆሻሻማ የድሆች መኖሪያ ሰፈር ውስጥ በሚገኘው ቅዱስ ዮሴፍ ቤተ ክርስቲያን ሲናገሩ ስለ ከተማ ድሆች ያላቸውን አስተሳሰብ ሳይገልጹ ማለፍ አልፈለጉም። እዚህ ስፍራ ላይ የተገኘሁት ደስታችሁም ሆነ ሐዘናችሁ ተስፋችሁና የገጠሟችሁ ችግሮች ሁሉ ምን እንደሆኑ ስለምረዳ ነው። በየቀኑ የሚገጥሟችሁም መሰናክሎች አውቃለሁ። ታዲያ እንዴትስ ይቻለኛል በእናንተ ላይ የሚፈጸመውን በደል ሳላወግዝ ማለፍ። አቡነ ፍራንሲስ ሕዝቡ ላይ በየዕለቱ የሚደርሰውን ግፍና መከራ ተስፋውንና ሀዘኑን እንደሚረዱ በገለጹበት በዚህ ንግግራቸው ወቅት በተለይ አንድ ቤተሰብ የመጠጥ ውሃ ሲነፈገው በየትኛውም ቢሮክራሲያዊ አሰራር ፍርደ ገምድል መሆኑን ሲያስረዱ በዚያ የነበረው ሰው በሙሉ ደስታውን በጭብጨባና በሆታ ገልጿል። አንድ ማኅበረሰብ የመሠረታዊ አገልግሎት አቅርቦት ከተነፈገው ትልቅ ችግር አለ ማለት ነው ሲሉም አስረድተዋል። ከችግሮቹ መካከልም የመጸዳጃ ስፍራ እጦት፣ የቁሻሻ ማጠራቀሚያ አለመኖር፣ የመብሪያት መጥፋት፣ ትምህርት ቤቶች፣ ሆስፒታሎች፣ የስፖርት ማዕከሎች፣ አልፎም ለኪነትና የእጅ ጥበብ ባለሙያዎች ስቱዲዮዎችና የሰርቶ ማሳያ ቦታዎች መታጣታቸው መሆናቸውን ዘርዝረዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አክለውም ጥቂቶች ሥልጣኑን ጨምደው የያዙና የሀገሪቱን ሀብት እየተቆጣጠሩ ሲሉ የገለጿቸው ስግብግቦች ብዙዎችን ለዝቅተኛ ኑሮ ዳርገዋል ሲሉ ኮንነውም፣ አምላክ ምድሪቱን ለሰብአዊ ፍጡር የሰጠው ግን ሁሉም በእኩልነት እንዲኖርባት ነው በማለት አስተምረዋል። ግሬስ ዮሮጌ የአቡኑን ንግግር በቦታው ተገኝተው ካደመጡት አንዷ ናቸው። በቆሻሻ ሰፈር ስለሚኖሩ ድሆች ችግር አጉልተው መናገራቸው ደስ አሰኝቷቸዋል። Because whatever papa was saying is what has led Kenya to have so many slums. ምክንያቱም አቡኑ የተናገሩት ሁሉ ትክክል በመሆኑ ነው። ለምንድን ነው ኬንያ ይህን ያህል ብዛት ያለው ቆሻሻ ሰፈር ያላት? ለዚህ ምክንያቱ የከተማይቱን መሬት እናለማለን እያሉ ነጋዴዎች ስለሚቀራመቱት ነው። በዚያ ላይ ደግሞ ከቦታ አስነስተው በሚያሰፍሩ አካባቢ የውሃ አገልግሎት አታገኝም። አቡኑ ጥቂት ለስልጣንና ሀብት የተስገበገቡ ያሏቸውን መኮንን ብቻ ሳይሆን በንግግራቸው የተገለሉ ድሆችን አመስግነዋል። እናንተ በዚህ አይነቱ በጣም በተጨናነቀ ሁኔታ አንድ ላይ መኖር በመቻላችሁ ለማህበራዊ ትስስር ቁልፍ የሆነውን ተግባር ፈጽማቸዋል። በዚህም ራስ ወዳዶች የገነቡትን የስግብግብነት አጥር ማፈራረስ ችላቸዋል። አቡነ ፍራንሲስ ከካንጌሚ የድሆች ሰፈር ጉብኝታቸው በኋላ በቀጥታ ያመሩት በሺዎች የሚቆጠሩ ወጣቶች ይጠብቋቸው ወደ ነበሩበት የስፖርት ስታዲየም ነው። በዚያ እንደ ደረሱም ህዝቡ ሞቅ ያለ አቀባበል አድርጎላቸዋል። ወጣቶች ስላቀረቡላቸው ጥያቄዎች መልስ የሰጡ ሲሆን ስለ ሙስና መከላከል ያስተማሩትም የስኳርን ጣዕም በምሳሌነት ጠቅሰው ነው። ስኳር አሉ፣ ስኳር ይጣፍጣል፣ ይለመድና ደግሞ መጨረሻው ያጠፋል ሲሉ መክረዋል። ዛሬ ኬንያን እያወከ ነው ስለሚባለው ዘረኝነትም አውስተዋል። ወጣቱ የዚህ ችግር ሰለባ እንዳይሆን መከላከል የሚቻለው ደግሞ በማስተማርና የሥራ ዕድል በመፍጠር መሆኑን አስገንዝበዋል። ሞሪስ ኪሪሚ አቡኑ ባለፉት ሁለት ቀናት በኬንያ ጉብኝታቸው ወቅት ያስተላለፏቸውን መልእክቶች ለማክበር ማቀዳቸውን ይናገራሉ። አቡኑ መልእክት የሚያስተላልፉበትና የንግግራቸው ስልት በጣም አሳማኝ ነው በውሳኔ ሰጪው አካላቱ ላይ ብቻ ሳይሆን በእንደኔ ያለው ተራ ግለሰብ ላይ እንኳ ተጽዕኖ ያሳድራል። በመልእክታቸው ረክቻለሁ። እንዲያውም አሁን ስለ ድሆች ይበልጥ እንዳስብ፣ ስለ አየር ንብረት እንድቆረቆርና ለሰላም እንድዋጋ ያደርገኛል። የሮማው ሩሳሊቃነ ጳጳሳት አቡነ ፍራንሲስ ዛሬ የኬንያ ጉብኝታቸውን አጠናቀው ማምሻውን ወደ ኡጋንዳ አምርተዋል።